the voice of America. የአፍሪካ ሕብረት ፓን አፍሪካኒዝም ወይም መላ አፍሪካዊነት የሚባለውን ዓላማ ለማሳካት ከነደፋቸው እቅዶች አንዱ የሆነውን አፍሪካውያንን ሁሉ የሚያገለግል ፓስፖርት ለማውጣት ማቀዱ ቀደም ሲል በቀረበ ቃለ መጠይቅ ተገልጿል። ስለዚህ እቅድና ዓላማ እንዲያብራሩ የአፍሪካ ጉዳዮች ጠቢብ የሆኑትን ዶክተር አየለ በከሬን ጋብዘናል። ዶክተር አየለ በመቀሌ ዩኒቨርሲቲ የታሪክና የባህል ጥናቶች ክፍል ተባባሪ ፕሮፌሰር ናቸው። የአፍሪካ ነክርሶች አዘጋጅና አቅራቢ አዳነች ፍስሀ አየነች ያነጋገረቻቸው የአፍሪካ ህብረት እስከ እንደ ኤሮፓውያን አቆጣጠር እስከ ሁለት ሺ ስልሳ ሶስት ባለው ጊዜ ፓን አፍሪካኒዝምን ለማጠናከር እቅድ እንዳለው ባስታወቀው መሰረት ዶክተር አየለ ፓን አፍሪካኒዝም ምን መልክ እንደሚኖረው በማብራራት ይጀምራሉ። የአፍሪካ ህብረት በሁለት ሺህ አስራ ሶስት ሀምሳኛ አመቱን ሲያከብር ከአሁን ጀምሮ የወደፊቱ ሀምሳ አመት ምን ይመስላል? ወዴት ነው የምንሄደው? ከየት ነው የመጣነው? የሚሉትን ጥያቄዎች አንስተው ከ የሚቀጥሉት ሀምሳ አመታት በቅኝ ግዛት ስር ሳንሆን በባርነት ስር ሳንሆን ሁልጊዜ ተጨቋኞች፣ ተበዳዎች ሳንሆን ራሳችን በራሳችን አርቀን አስበን አይተን የሚያዋጣንን አውቀን በዓለም ላይ ከሌሎቹ ጋራ በእኩልነት ለመኖር የሚያስችለን ሁኔታዎች ፈጥረን እነዛን ደግሞ በተግባር አውለን በ2063 ሲመጣ የምናያት የምናገኛት አህጉር ወይም አፍሪካ ምን ትሆናለች ማለት ነው። አንድ ሆና በፖለቲካ ማለትም ዩናይትድ ስቴትስ ኦፍ አፍሪካ ወይም ደግሞ የተባበሩት የአፍሪካ አህጉር ፈጥረን ሕዝቡ በደስታ በብልጽግና እና የተዋሃደ ሆኖ የምናይባት አህጉር ትሆናለች ብለው ነው እንግዲህ ራዕያቸውን ያስቀመጡት። ይሄ ነው እንግዲህ ፓን አፍሪካኒዝም የሚባለው። በመሀላችን ግጭት ሳይኖር፣ በመሀላችን ጥላቻ ሳይኖር፣ በእርስ በርሳችን ሳንጋጭ ከሌላው ዓለም ጋራ እኛ በፈቀድነው ሁኔታ ስምምነት ተፈራርመን ተዋውለን እኩል በኩል ሆነን ልጆቻችን፣ ቤተሰቦቻችን፣ ወገኖቻችን በልጽገው በጤና በደስታ የሚኖሩባት አህጉር ፈጥረን እናያለን በሚል ነው እንግዲህ ያንን ራ- ያስቀመጡት ፓን አፍሪካን ሲባል ይሄ መነሻው መንደርደሪያው ያው አፍሪካ ውስጥ ያሉት ሕዝቦች በታሪካቸው የደረሱበት የደረሰባቸው ሁኔታን ገምግመው እና እስካሁን ባደረጉት ትግል ያንን ጭቆና ከላያቸው ላይ አንስተዋል። ግን ያ ጭቆና ደግሞ ሙሉ በሙሉ ጠፍቷል ለማለት አይቻልም። ምክንያቱም ያኔ ይጨቁናቸው የነበሩት እንደነ ፈረንሳይ፣ እንደነ እንግሊዝ፣ እንደነ ፖርቹጋል፣ እንደነ ስፔን አይነት ሀገሮች በተለያየ በእጃዙር ሁኔታ በእጃዙር ሁኔታ አሁንም ኢኮኖሚያቸውን አንቀው ይዘዋል አስረውታል እና ያንን እንግዲህ የማላቀቁም ተግባር እንቅስቃሴን ይኖራል ማለት ነው። በዚህ ሀምሳ ዓመት ውስጥ እስካሁን ባለው ጊዜ ይህን አላማ በተግባር ላይ ለማዋል የአፍሪካ ህብረት አድርጎታል የሚባሉ ሊጠቀሱ የሚችሉ ነገሮች አሉ። አፍሪካ ህብረት መጀመሪያ የተቋቋመው መቼ ነው ብለን መጠየቅ አለብን። እንግዲህ የአፍሪካ ህብረት የተቋቋመው ከሀምሳ ዓመት በፊት ነው። በዛ ሀምሳ ዓመታት ምን ተደረገ? አዎ ወይም የአፍሪካ ህብረት ምን አደረገ? ወይም በዛ ጊዜ የአፍሪካ አንድነት ድርጅት የሚባለው ምን አደረገ የሚባለው ጥያቄ በመጣኩ ጊዜ ቅድም እንዳልኩሽ ዋና የተጫወተው ሚና ምንድን ነው? በአፍሪካ ውስጥ ያለውን ቅኝ አገዛዝ፣ ዘረኝነት ማጥፋት ነው ወይም ማስወገድ ነው። እና በዛ ትልቅ ሚና ተጫውቷል። ምንም ጥያቄ የለውም። አሁን እንግዲህ ምንድን ነው ያለው? በአሁኑ ጊዜ ሁሉም የአፍሪካ ሀገሮች ነጻ ናቸው። ነጻነታቸውን ተቀዳጅተዋል። ነጻነታቸውን በጠመንጃ በእጃቸው አስገብተዋል። አንዳንዶቹም በሰላም ነጻነትን በንግግር በውይይት ሊያገኙት ችለዋል። እና እንግዲህ አሁን አፍሪካ ውስጥ ያሉት አፍሪካውያን በነጻነታቸው የሚያስቡት ምንድን ነው? ድህነትም ካለ ሌላም ችግር ካለ ያንን ችግር በሰላም ተወያይተው በዚህ መንገድ ብንሄድ ነው የሚያዋጣን፣ በዚህ መንገድ ብንሄድ ነው የሚሻለው ብለው በዛ ስምምነት መሰረት ኢኮኖሚያቸውን ጤንነታቸውን አሻሽለው አበልጽገው ተዋህደው ከሌላው ዓለም ከኤዥያ በአውሮፓ ከአሜሪካ ካለው ጋራ በእኩልነት ደረጃ አንድ ዓለም ውስጥ ለመኖር የሚያስችላቸው ሁኔታ በዚህ ሀምሳ አመት ውስጥ መፍጠር ማለት ነው። እና ከነዚህ ውስጥ አንዱ ነው እንግዲህ ይሄ አንደኛ ሁሉም የ ኤዩ ፓስፖርት እንዲኖረው መደረጉ ከዛ የመነጨ ሀሳብ ነው። ወይም ደግሞ ይሄ የረአይ የሁለት ሺ ስልሳ ሶስትን ረአይ መተግበር ነው ማለት ነው፣ ለመተግበር መቻል ማለት ነው። ያ አንድ ነው እንግዲህ ሌላ ብዙ ነገሮች መሰራት ያለባቸው አሉ። ግን ቁም ነገሩ ምንድን ነው? ያለፉት ሀምሳ አመታት ዋናው የአፍሪካ ህብረት ትኩረት ምን ነበረ? ቅኝ አገዛዝን ማስወገድ ነበረ። የአፓርታይድ ዘረኝነትን ማስወገድ ነበረ። በዛ ትልቅ ሚና ተጫውቷል፣ ምንም ጥያቄ የለውም። ያ ግን በቂ አይደለም። ምክንያቱም ያ ህዝብ ደግሞ አሁን ተባብሮ በአንድ አላማ ወደፊት ይገሰግሳል ብለን በምንጠይቅበት ጊዜ ያ ሁኔታ ገና አልተፈጠረም። እና እነዚህን ሁኔታዎች ለማምጣት እየተሰራ ነው ያለው ማለት ነው። ግን አሁን በምንሰራበት ጊዜ እኛ ራሳችንን የምናስበው የሚያዋጣንን አውቀን በዛ መሰረት ወደፊት ለመገስገስ የሚያስችል ሁኔታ መፍጠር ማለት ነው። እነዛ እንግዲህ ብዙ ደረጃዎች አሉት፣ ብዙ ደረጃዎች አሉት፣ ምንም ጥያቄ የለውም። ያን ደግሞ እዛ ደረጃ ለመድረስ አንደኛ ነጻነታችንን አገኘን ማለት ቅድም እንደጠቀስኩት ከበፊት ከቅኝ ገዢዎች ጋር ሙሉ በሙሉ ተላቀቅን ማለት አይደለም። እንደውም እንደምናየው አሁን ለምሳሌ አፍሪካ የተከፋፈለችው የፈረንሳይ ተናጋሪ፣ የእንግሊዝ ተናጋሪ፣ የስፓኒሽ ተናጋሪ ተብላ ነው የተከፋፈለችው። እነዚህ ቋንቋዎች ደግሞ የመጡት በቅኝ አገዛዝ ጊዜ ነው እና ቅኝ ገዢ ሀገሮች አሁንም በኢኮኖሚ፣ በተለያየ መንገድ፣ በባህል ተሳስረዋል። ከእነዚህ የአፍሪካን ሀገሮች እና አፍሪካ ህብረት እንግዲህ እነዚህንም ተጽዕኖዎች ለመቀነስ በተቻለ መጠን መታገል አለበት ማለት ነው እና ይህን ቀላል ነው ብለን በአሁኑ ጊዜ ልንተነበይ አንችልም። አሁን ለምሳሌ ማሊ ላይ እነዚያ ሽብርተኞች መጥተው በተነኮሱ ጊዜ፣ ግማሽ ግዛቱን በእጃቸው በያዙ ጊዜ ለእርዳታ መጀመሪያ የደረሰው ፈረንሳይ ነው የአፍሪካ ህብረት አይደለም። እና የአፍሪካ ህብረት ብዙ ድክመት አለበት። ክራይሲሶች እነ ቦኮ ሀራምን ማጥፋት ያልቻለ ነው በአሁኑ ጊዜ። ይሄ የህዝብን እንቅስቃሴ ከቦታ ቦታ ለመሄድ የሚችሉበትን ሁኔታ ማመች የሚያደርጉ ሀይሎች አሉ። እና እነዚህን ሁሉ ለመቋቋም አፍሪካ ህብረት በአሁኑ ጊዜ አቅም የለውም። እናዋለን እኮ ሶማሊያ ያለውን ችግር እናያለን። ሱማሊያ ሶስት አራት አፍሪካ ሀገሮች አሉ የሶማሌን ጸጥታ ለማስከበር ግን ስቲል እንደዛም ሆኖ አልሸባብ የሚባለውን ሀይል አሸባሪ ሀይል ለመቋቋም ለኮምፕሊትሊ ለማጥፋት አልቻሉም። ቅድም ያልኩት ነጥብ ይሄ ነው። ያሉት ችግሮች ይሄ የመጣውን ሀሳብ በስራ ላይ ለመዋል ያስቸግራል። ወይም ደግሞ በእነሱ እንዳሰቡት በሁለት ሺ አስራ ስምንት ይሄ ነገር ይሳካል ላሉትን ህልም ያደርገዋል እንጂ በተግባር ውሎ ሰዎቹ ያ ፓስፖርት ይኖራቸዋል ወይም ህዝቦቹ ይኖራቸዋል ለማለት በጣም አራጋጭ ነው። እሺ፣ እንግዲህ ዶክተር አየለ በከሬ ለሰጡን ማብራሪያ በጣም እናመሰግናለን። እኔም እድሉ ስለሰጠኝ እጅግ በጣም አመሰግናለሁ።